ዶክተር ሙክታር ከዲር በአውስትራሊያ የኢትዮጵያ ባለሙሉ ስልጣን አምባሳደር፣ በተለይ ለኢትዮጵያውያን ጠቃሚ ከሆኑት አውስትራሊያ ለሚገኙት፣ እንደዚሁም በእርግጥ ለኢትዮጵያ መንግስትም ቢሆን በቱሪዝምም ሆነ በሌሎች የንግድ አውታሮች ዘርፍ ጠቀሜታ አለው። የኢትዮጵያ አየር መንገድ ወደ አውስትራሊያ መምጣት በረራ መጀመር፣ ይህንኑ አስመልክቶ ከኢትዮጵያ አየር መንገድ ዋና ኃላፊ ጋር ባለፈው እርግጥ ከሶስት ዓመት ያህል ሆኖታል በለውጦ የተጀመረ ሰሞን ተነጋግረን ነበር እዛው ኢትዮጵያ አየር መንገድ ውስጥ እስካሁን በረራ የሌለበት ሀገር አየር መንገድ በመላው ዓለም ሲበር አውስትራሊያ ነው እና ፐርዝ ላይ እንጀምራለን የሚል ነበር። ቅጥቅዳቸው በርካታ ሰዎች የሚኖሩት ደግሞ ሜልበርን ውስጥ ነው። ያንን የወሰኑት በእርግጥ ከተለያዩ ሁኔታዎች አኳያ ነው። ወደ ፐርዝ ላይ አሁንም እቅዱ በዛው መልክ ፐርዝ ላይ ነው ወይስ ኢትዮጵያውያን ማዕከል ወደሆነው ሜልበርን ላይ ነ ያንን ለማድረግ ታቅዶ ያለው? ከዚህ በፊት የተደረጉ ጥናቶች አሉ። እነሱን ጥናቶች እና ከተለያዩ የባለድርሻ አካላት ደግሞ የተገኙ ግብአቶች አሁን ካሳሁን እንዳልከው አይነት ከተለያዩ አካላት የተሰጡ ግብአቶችንም ተጨማሪ በማድረግ ከነሱ ጋር ይሄ በውይይት የሚወሰን ጉዳይ ነው የሚሆነው። አሁን ይሆናል፣ እዛ ይሆናል የሚል ስፔሲፊክ ቦታን የመወሰን ደረጃ ላይ አልደረስንም። ይሄ በቀጣይ በውይይት ሪፋይን እያደረግ ነው ጨረስ ነው የምንሄድ እና ተጨባጭ ደረጃ ላይ ሲደርስ እዚህ ላሉ ወገኖቻችንም ተተገልጋዮችም እየገለጸ የሚሄድበት ሁኔታ ይሆን አልካሳል ሴቶች ናቸው እንዳሉት በውጭ ሀገር የሚኖሩ ኢትዮጵያውያን በመላው ዓለም የሚኖሩ አውስትራሊያ ያሉትን ጨምሮ ወደ ሀገር ቤት ሲገቡ በእርግጥ ብዙዎች ሄደው የመጨረሻ ጡረታ ጊዜያቸውን ወይም ሕይወታቸውን የመጨረሻ ዘመን እዛ ለማሳለፍ የሚሹም አሉ። አሁንም እዛ ሄደው ታቸውን ይዘው ሄደው እዛ ንዋያቸውን አፍስሰው ስራ እድልም ፈጥረው ለነሱም በግል የሚያገኙት ትርፍ ተጠቃሚ እንዲሆኑ የሚሹ ሰዎች ያሉ ከዛም ባሻገር ጠቅላይ ሚኒስትሩ ባደረጉት ጥሪ መሰረትም ወጣት ኢትዮጵያውያን ሳይቀር እዛ ሄደው በበጎ ፈቃደኝነት በመግባረ ሰናይ ድርጅቶች በኩል ግልጋሎቶችን ለመስጠት የሚሹ አሉ። ብዙዎቹ ነገሮች በእርግጥ እንደታሰቡት አይሆንም። እዛ ያለው የቢሮክራሲ ችግር ብዙ ጊዜ ለብዙዎች ራስ ምታት የሚሆን ነው። ዩኒቨርስቲዎች ውስጥ ሄደው ለማስተማር በነጻ የራሳቸውን ትራንስፖርት ችለው ሄደው ለማስተማር ብለው እንዳሰቡት ሳይሆን የተመለሱ በርካታ ሰዎች ሰዎች በአሜሪካ በአውስትራሊያም ሆነ በአውሮፓ ውስጥ ያሉ ሰዎች እንደዚሁ ደጋግመው የሚያነሱት ጉዳይ ነው። በኛ ፕሮግራም በኩል እነዚህን ነገሮች የተሻለ ሆኖ ኢትዮጵያውያን በሀገራቸው ላይ በቱሪዝሙም ዘርፍ ሆነ በእውቀትም ሆነ በመዋለ ንዋይ ዘርፍ የበለጠ አስተዋጽኦ እንዲያደርጉ በምን መልክ ነው ቢሮክራሲውን ማቀልጠፍ የሚቻለው እና ዜጎች ሀገራቸውን እንዲያግዙ እንዲረዱ በእድገት ተሳትፎ ላይም አስተዋጽኦ እንዲያበረክቱ ማድረግ የሚቻለው? ጥሩ ጥያቄ ነው ካሳሁን አሁን ያነሳው ተነሳሽነት በወገኖቻችን እዚህ ባሉ ኢትዮጵያውያን ትውልደ ኢትዮጵያውያን እና ወጣት ኢትዮጵያውያን ዘንድ በተጨባጭ እየታየ ያለ ተነሳሽነት እኔም ማለው እንዳልከው ደግሞ እዛ አገር ቤት ሲሄዱ የሚያጋጥማቸው የተለያዩ ቢሮክራሲ ችግሮች እሱም እውነት ነው እንግዲህ በዚህ ደረጃ መንግስትን ይገነዘባል ይሄ ግር እንዳለ ነገር ግን ይሄን ችግር መሆኑን ሪኮግናይዝ አድርጎ መቀመጥ ሳይሆን መንግስት ስር ነቀል በሆነ መልኩ ለማሻሻል በተለይ አንዱ የአገር በቀል ኢኮኖሚ ሪፎርሙ አካል የሆነው የሰርቪስ ሴክተሩ ማሻሻያ የአገልግሎት አሰጣጥ ማሻሻያ እንደ አንድ ትልቅ ኮምፖነንት ተይዞ ቢሮክራሲው የሰርቪስ አሰጣጥ የአገልግሎት አሰጣጥ ስርዓትን ለማዘመን ሰፊ ስራ ተጀምሯል። አሁን እርግጥ አሁን በጅምር ደረጃ ላይ ስላለ የተፈለገውን ውጤትና ፍሬ ማሳየት ጀምሯል ብሎ መናገር አይቻልም። ነገር ግን እነዚህን ችግሮች በደንብ ከስር መንስኤያቸው ጭምር ያጠና እነዚህ ችግሮች ስር ነቀር በሆነ መልኩ ተፈተው ዜጎች በዚህ ደረጃ ተሳትፏቸውን እንዲያጠናክሩ ከውጭ ብቻ ሳይሆን ይሄ ለአገር ውስጥ ላለውም ህብረተሰብም ለአልሚውም በተመሳሳይ መልኩ የሚታይ ተግዳሮት ስለሆነ ይሄ ተግዳሮት ካልተፈታ የሀገር ልማትን የሀገራችንን ብልጽግና ማረጋገጥ ጉዳይ ከሀሳብ አልፎ ወደ ተግባር ሊቀየር እንደማይችል ሁሉም ይገነዘበዋል። ስለዚህ ከዚህ በመነሳት ይሄንን የአገልግሎት አሰጣጥ የመንግስት የአገልግሎት አሰጣጥ ስርዓቱን ለማዘመን ለማሻሻል በሁሉም ሴክተሮች በተለይም ደግሞ በዋና ዋና የአገልግሎት ሰጪ ተቋማት ትኩረት ተሰጥቶ እነዚህን በቀጣይ ጊዜያት ስር ነቀል በሆነ መልኩ ለማስተካከል ሰፊ የሪፎርም ስራዎች ስራ እንደተጀመረ አቃል ነው። ስለዚህ በቀጣይ እንግዲህ እነዚህ ዜጎቻችንም ስራውን መስራት ብቻ ሳይሆን ችግሩንም በመፍታት ሂደት ውስጥ የመፍትሄው አካል በመሆን እዚህ አገልግሎቶች እንዴት በአጭር ጊዜ በተቀላጠፈ መልኩ ቤታቸው ሆኖ በርካታ የመንግስት አገልግሎቶችን በቤት ማግኘት የሚቻልበት ደረጃ ላይ ተደርሷል። ይሄ ትልቅ የአስተሳሰብ የኢንፍራስትራክቸር፣ የአሰራር እና የአደረጃጀት ለውጥ የሚጠይቅ መሆኑን እገነዘባለሁ። ስለዚህ ኦቨርናይት ኢትዮጵያ እዚህ ደረጃ ላይ መድረስ አለባት ብዬ ባላስብም፣ ነገር ግን ግባችንም ወደዚህ አድርገን ከአሁኑ ወደዚያ ሊወስዱን የሚችሉ የሚታዩ፣ የሚጨበጡ፣ የሚዳሰሱ የሪፎርም እርምጃዎችን መውሰድ ይቻላል። አንድ ሀገር ነው ያለቻቸው። እዚህ ያሉም ወገኖቻችን ሄደ ሆደው እንቅድም እንዳልከው ዞሮ መግቢያ ቤታቸው ነች ኢትዮጵያ። ስለዚህ የማይቀር ቻሌንጆች አሉ። እነዚህን ቻሌንጆች ደግሞ መንግስት ለመፍታት ባለው አቅም ተነስተዋል። በዚህ ላይ የዜጎቻችን እዚህ ያሉ ወገኖቻችንም ድጋፍ ከታከለበት የተለያዩ ልምዶችን፣ የተለያዩ አሰራሮችን፣ ቤስት ፕራክቲሶችን በማጋራት በሌላውም ልማት አሁን በህዳሴ በምንም የሚያደርጉት አይነት ተሳትፎ ይሄም ከዚያ የሚተናነስ አይደለም። ባይ ዘ ወይ በዚህ መልኩ ከቀጠለ ትልቁን የልማት ራእያችንን የአገር ሽግግር ሂደታችንን የሚገታ የሚጎዳ ጉዳይ ነው እና የግለሰቦችን በማደናቀፍ ደረጃ ብቻ የሚመዘን ጉዳይ አይደለም ይሄ አሁን ያነሳኸው ዜጎች አገልግሎት ለማግኘት ሄደው ውስን ጊዜ ውስን ሪሶርስ ይዘው ሄደው እሱን የሚፈለገው ነገር ላይ ሳያውሉ እንዲሁ ባክነው ነው የሚመለሱበት ሁኔታ ተደምሮ አገርን የሚጎዳ ጉዳይ ስለሆነ በዚህ ደረጃ መንግስት ፔኑን የነሱንም ፔን ይጋራል። በዚህ ደረጃ ነው አሁን የለውጥ ሂደቶች ተይዘው በሴንስ ኦፍ አርጀንሲ መመራት አለበት ተብሎ ተይዞ ያለው። ስለዚህ በቀጣይ በዚህ በኩል ያለው እጅ ለእጅ ተያይዘን ችግሮቹን እየቀረፍን ወደ ተሻለ ደረጃ እንሸጋገራለን ብዬ ተስፋ አደርጋለሁ። አዎ አንዱ ሰሞነኛ አወዛጋቢ ጉዳይ ቢኖር ኢትዮጵያ ወቅታዊ ሁኔታ በተለያዩ ወገኖች በኢትዮጵያውያን ዘንድም ሆነ ዓለም አቀፉ ማህበረሰብ ዘንድ የተለያዩ አመለካከቶች ነው ያሉት። እርስዎ በመንግስት ውስም በአሁኑ ወቅት ኢትዮጵያን ወቅታዊ ሁኔታ ለኢትዮጵያውያን አውስትራሊያውያን ማህበረሰብ አባላት እንደምን ይገልጣሉ? እንዳልከው በርካታ ጉዳዮች እያየን ያለነው ወቅቱ ሀገራችን ሰፊ ስር ነቀል እና ዘርፈ ብዙ የለውጥ ሂደት ውስጥ እያለፈች ያለችበት ሁኔታ እና ወቅት ላይ ነው የምንገኘው። ይሄ ለውጥ በልማትም፣ በዲሞክራሲያዊ ስርዓት ግንባታውም፣ በማህበራዊ ልማቱም እጅግ በጣም ስር ነቀል የሆነ በአይነቱ ከአሁን በፊት የነበሩ ሁኔታዎችን አፕሳይድ ዳውን የሚቀያየር የሚቀይር ለውጥ እንደሆነ ነው የማየው። እንዲህ አይነት ለውጥ እንዲሁ በቀላሉ ተግባራዊ ሊሆን አይችልም። ለውጡ ስር ነቀል የመሆኑን ያክል በኢትዮጵያ ሕዝብ ጥያቄ ላይ ተመስርቶ የሕዝቡን የልማት፣ የዲሞክራሲ፣ የመልካም አስተዳደር ጥያቄ ለመመለስ ይህን መመለስን ግብ ያደረገ ለውጥ እንደመሆኑና ስር ነቀለ እንደመሆኑ መጠን በነበረው ስታተስኮ ጥቅማቸው የተነካ አካላት እንግዲህ ይህንን በበጎ አይን ይመለከቱታል ተብሎ አይጠበቅም። ስለዚህ የተለያዩ ሬዚስታንቶች እንቅፋት ለመፍጠር የሚጨረጨሩ አካላት እንዳሉ በተጨባጭ እናውቃለን። ስለዚህ እነዚህ አካላት ለውጡን ለማደናቀፍ፣ ለማስቆም እና ወደ ኋላ ለመመለስ የሚቻላቸውን ሁሉ ለማድረግ ባህላ አይሉም። ከዚህ ቀደምም የፈጠሩትን፣ የሰበሰቡትን አለም ላይ የፈጠሯቸውን ኔትወርኮች በሙሉ በመጠቀም አጠቃላይ መንግስት እና ህዝቡ ተባብሮ በመሬት ላይ እያሳዩ ያሉትን ተጨባጭ ለውጥ በማደብዘዝ በማጠልሸት የተሳሳተ መረጃ በቀጣይነት በመርጨት መንግስት እና አገር ገጽታ እንዲበላሽ ሰፊ ስራ እየተደረሰራ ያለበት ሁኔታ ነው ያለው። እነዚህ በሚካሄዱ የማጠልሸት ዘመቻዎች የሚፈታ ህዝብና አገር አይደለችም ኢትዮጵያ። ከዚህ ቀደምም ተመሳሳይ እንቅፋቶች በጣም ስር ነቀል የሆኑ ለውጦችን በወሰደችባቸው የሀገር ግንባታ ሂደቶች መልካቸው ሊለይ ይችላል፣ ግን በጣም ፎርሚ ደብል ተብሎ ሊታዩ የሚችሉ እንቅፋቶች እያጋጠሟት፣ እነሱን በብቃት እየፈታች እያሸነፈች ነው ዛሬ ላይ የደረሰችው። ስለዚህ አሁንም በዚህ ደረጃ በተለያዩ አካላት ጥቅማቸው የተነካባቸው የውስጥና የውጭ ታሪካዊ የኢትዮጵያ ጠላቶችን ጭምር ተሳስረው እየፈጠሩት ያለው በውስጥ ሰላም መረጋጋት እንዲታጣ ለማድረግ በአንድ በኩል በውጭው ደግሞ የአገሪቷ ገጽታ እንዲበላሽ በጣም በተቀነባበረ መልኩ ሰፊ የዲስ ኢንፎርሜሽን ማጠልሸት ስራ በስፋት እየተሰራ ነው ያለው። ስለዚህ ይሄ ተጨባጭ ነው፣ ቻሌንጅ ነው አሁን ለሀገራችን እና ለውጡን እየመራ ላለው መንግስት። እንዲሁ በቀላሉ የሚታይ እንቅፋት ነው ተብሎ የሚወሰድ አይደለም። ነገር ግን ትክክለኛ መስፈር እስከተያዘ ድረስ ሪፎርሙ በትክክልም የኢትዮጵያ ሕዝብን ጥቅም የሚያስጠብቅ እስከሆነ ድረስ እና የኢትዮጵያ ሕዝብ በአንድ ድምፅ አንድ ሆኖ እስከቆመ ድረስ ምንም ያህል ቻሌንጆች፣ ምንም ያህል ተግዳሮቶች ሲበዙ እነዚህን ተግዳሮቶች በብቃት አሸንፎ እንደሚያል ስሜ ጥርጥር የለኝም። በዚህ ደረጃ እዚህ ያሉ በውጭ የሚገኙ ወገኖቻችንም ሰፊ ስራ እየሰሩ እንዳሉ አውቃለሁ። አሁን በተለይ አሁን በደረስንበት ሁኔታ የውጊያው አውድ ተቀይሯል። ውጊያው ዲጂታል ሆኗል። ስለዚህ በአውስትራሊያና በኒውዚላንድ የሚገኙ ኢትዮጵያውያንና ትውልደ ኢትዮጵያውያን በዚህ ረገድ ትክክለኛውን የሀገራችንን ገጽታ በማሳየት በስፋት እየተረጩ ያሉትን የሀሰት ፕሮፓጋንዳዎችን ፊት ለፊት በመግጠም እና በማክሸፍ አገራቸው ወደ ዲሞክራሲ እና ወደ ብልጽግና እያደረገ ያለውን ሽግግር የተሳካ ለማድረግ ርብርባቸውን አጠናክረው እንዲቀጥሉ በዚ አጋጣሚ ጥሪን ማቅረብ ነው የምፈልገው። ከም አሁን በእርግጥ ለሕብረተሰቡ ጥሪ ማቀርበዋል። በሌላ በኩል በእርግጥ በመንግስት በኩል ይሄ የሚደረገውን ዘመቻ አስመልክቶ ወቀሳዎች ይደርሳሉ። በተለይ በውጭ ያሉ ዲፕሎማቶች በብቃት ኢትዮጵያን የተጨባጭ ሁኔታ ልባቸው ሀገራት፣ መንግስታት በውል አያስረዱም። ንንም ካለማድረግ እንደገና በተለይ በምዕራቡ ዓለም የሚገኙት አሜሪካና አውሮፓን አስመልክቶ በአውስትራሊያ ውስጥ እንኳን ያን ያክል የገነነን ባይሆን ሎቢስቶችን ቀጥረው እንደዚሁ ያንን ገጽታ ለማሳየት ሙከራ አይደረግም እና በዛ በኩል እየተዳከመ እንቅስቃሴ ነው ያለው የሚል ትችቶች ይሰነዘራሉ። በዚህ ዘርፍ በተለይ ካሉ ኢትዮጵያ ዲፕሎማቶች ምን ይጠበቃል? የራሳቸውን ድርሻ ከመቦጣት አኳያ ጥሩ ፖይንትን ያነሳው እንግዲህ ተጨባጭ የሀገራችንን ሁኔታ ለውጭው ማህበረሰብ፣ ለውጭ መንግስታት በብቃት ከማሳወቅ ያለውን ተጨባጭ መረጃ በወቅቱ እና በብቃት በተሟላ ደረጃ ከማድረስ አኳያ ስራዎች እየተሰሩ ነው ያሉት። እየተሰራ ያለው ስራ እንዲሁ በቀላል የሚታይ አይደለም። ነገር ግን በሚፈለገው ደረጃ የተጠናከረ እና ወቅቱን የጠበቀ የሚፈለገው ደረጃ ላይ ደርሶ ይሄ አሁን ለመፍጠር እየታሰበ ያለውን ድባብ የገፈፈ እና በቂ ክላሪቲ የፈጠረ ስራ ተሰርቷል ብዬ አልወስድም። ስለዚህ በዚህ ደረጃ በዲፕሎማሲው መስክ የተሰማሩ ባለሙያዎቻችን፣ ዲፕሎማቶቻችን ሰፋ ያለ ስራ መስራት እንደሚጠበቅ ከአሁን ከተሰራው የተሻለ ስራ ከአሁን ያለውን ስራ መሰረት ያደረገ ከዚያ መወሰድ ያለበት ሌሰን ተወስዶ ሰፊ ስራ መሰራት እንዳለበት ይታየኛል። ይሄ አሁን ያለንበትን ሁኔታ ስንመለከት ግን በተመዳቢ ዲፕሎማቶች ብቻ ምንም ያህል የጠናከረ ስራ ቢሰራ የሚፈለገውን ግብ ሊያደርስ ይችላል ብዬ አላስ ዲፕሎማሲው አውዱ በመሰረቱ ተቀይሯል። ዜጎችን ማዕከል ያደረገ የዲፕሎማሲ ስራ አሁን ቅድም እንዳልከው የተለያዩ ሎቢዎችን ሎቢስቶችን በማግኘት እነሱን በማሰማራት የሚሰራ ስራ የአግዛን የራሱ ጥቅም አለው። በዋነኝነት ግን ከወገንተኝነት የተነሳ ከኢትዮጵያዊነት መንፈስ የተነሳ በተለያዩ የዓለም ጥጎች እና ኮርነሮች ያሉ ኢትዮጵያውያን በአንድ ድምፅ ይሄንን ለመመከት በስፋት እና በተባበረ ድምፅ ከተንቀሳቀሱ ይሄን ነገር መቀልበስ እና ትክክለኛውን የኢትዮጵያን ገጽታ ማሳየት ይቻላል ብዬ አስባለሁ። የተለያዩ አመላከት ካላቸው ወገኖች ጋርስ አብሮ ለመስራት አገሪቷ ውስጥም ያለውን ተጨባጭ ሁኔታ በማስረዳት ቢያንስ መሀል መንገድ ላይ ለመገናኘት በኤምባሲ በኩል ምን የታቀዱ ነገሮች አሉ? የሰዎችን ቅሬታ ብሶት፣ የተለየ አተያዮችን አድምጦ ቢያንስ ላለመስማማትም ከመስማማት ላይ ለመድረስ እንኳን ቢቻል ያንን ለማድረግ ታለሞ የታሰቡ ነገሮች አሉ? ተቀራርቦም እንደ ኢትዮጵያ ተደጋግፎ ለመቆም ውዴታ ብቻ ሳይሆን ግዴታም ነው ብዬ ነው የማምነው። ይሄንን የተለያዩ የፖለቲካ አስተሳሰብ አሉ በወገኖቻችን መካከል፣ ምንም ጥያቄ የለውም። ያ መኖሩ ጤናማ ነው፣ ተፈጥሯዊም ነው። ነገር ግን እሱም መሰረት አድርጎ አንዱም ማቅረብ አንዱም ማግለል ከዚህ በፊት የነበሩ ችግሮች አሉ በተቋሞቻችን በኩል። ስለዚህ በኛ በኩል እነዚህ ነገሮች ተቀርፈው እነዚህ የሚደግፉም የሚቃወሙም ኢትዮጵያውያን ኢትዮጵያውያን ናቸው። ይሄ ኤምባሲ ሁሉንም ለማገልገል ነው ሚስዮኑ እዚህ ያለው ከፖለቲካ አስተሳሰብ በላይ ነው። ኢትዮጵያን ነው የሚወክለው። ኢትዮጵያ የሁሉም ነች። ስለዚህ ሁሉም የሀገር ባለቤትነት ተሰምቶት በፖለቲካ ልዩነቶቹ፣ በአስተሳሰብ ልዩነቶቹ ሳይገታ ለሀገሩ የበኩሉን አስተዋጽኦ እንዲያበረክት በኤምባሲ በኩል ከየትኞቹም ኢትዮጵያውያን ጋር የትኛው ማስተሳሰብ ቢኖረን እሱን ወደ ጎን ትተን አንድ የሚያደርጉን ኢትዮጵያን የሚያሻግሩ የኢትዮጵያን አንድነት አስጠብቀው ወደፊት የሚያስቀጥሉ ኢትዮጵያን ዲሞክራሲያዊ ለማድረግ የሚያግዙ ጉዳዮች ላይ ትኩረት ለማድረግ ለመስራት ከወገኖቻችን ጋር በትብብር ለመስራት በኤምባሲው በኩል ከፍተኛ ቁርጠኝነት አለ። በዚህ ረገድ ከዚህ በፊት የነበሩ ሂደቶችንም በመገምገም ይሄ መታረም መስተካከል ያለባቸው ነገሮችን አካሄዶችንም በማስተካከል ኤምባሲያችን የሁሉም ቤት እንዲሆን ሁሉም እንደ አገሩ አይቶ እንደ ቤቱ አይቶ ከአገሩ ጎን ለመሰለፍ የሚያደርገውን እንቅስቃሴ ለመደገፍ እና በዚህ ዙሪያ በትብብር ለመስራት በኤምባሲያችን በኩል በመላ መስታፎቻችን በኩል ከፍተኛ ዝግጁነት እንዳለ በዚህ አጋጣሚ ላረጋግጥ እወዳለሁ። ዶክተር ሙክታር ከዲር፣ በአውስትራሊያና ኒውዚላንድ ኢትዮጵያ ባለሙሉ ስልጣን አምባሳደር፣ ስለ ቃለ ምልልሱ እናመሰግናለን። እጅግ በጣም አመሰግናለሁ ካሳ። እያደመጡ የነበረው የኤስቢኤስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦን ዲማንድና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረ ገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።